የትግራይን ጉዳይ በሰላማዊ መንገድ ለመፍታት ብልጽግና ፓርቲ ያሳለፈውን ውሳኔ ቢደግፉም በተግባራዊነቱና በሂደቱ ላይ ጥያቄ እንዳላቸው ተፎካካሪ ፓርቲዎች ገልጸዋል። ቀድሞውኑም ጦርነቱ ውስጥ የተገባበት መንገድ ስህተት እንደነበር የሚገልጹት የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና አሁንም ቢሆን ሰላማዊ መፍትሄ በትኩረት ሊተገበር ይገባል ብለዋል። የአረና ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይ ደግሞ ውሳኔውን በፍጥነት እንዲተገበር ጠይቀው ነገር ግን በተግባራዊነቱ ላይ ጥርጣሬ እንዳላቸው እሳቸውም አክለዋል። የኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲዩን ተስፋይ ደግሞ የብልጽግናን ውሳኔ ቢደግፉም የጦርነቱ ውጤት ሳይታወቅ ተደርጓል ያሉትን የአቋም ለውጥ እንደማይቀበሉ ተናግረዋል። ኬኔዲ አባተ ዝርዝር ጉዳዩን ይነግረናል። የብልጽግና ፓርቲ ባካሄደው አንደኛ ጉባኤው የትግራይ ሕዝብ እየከፈለ ነው ያለውን ያልተገባ ዋጋ ለማስቀረት ሁሉንም የሰላም አማራጮች ለመጠቀም መስማማቱን አስታውቋል። የፓርቲው የሕዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ከትግራይ ጉዳይ ጋር በተያያዘ በጉባኤው የተላለፈውን ውሳኔ እንዲህ ሲሉ ገልጸዋል። ወንድም ወገን የሆነው የትግራይ ሕዝብ ላይ የሚደርሰውን ሰቆቃ ከማስቀረትና እፎይ ብሎ እንዲኖር ከማድረግ አንፃር አሉ የተባሉ የሰላም አማራጮችን በሙሉ አሟጦ በመጠቀም የትግራይ ህዝብን ፍላጎት በማሟላት ችግሩን ለመቅረፍ ስራ መሰራት እንደሚጠበቅበት ከስምምነት ተደርሷል ማለት ነው። ይህን የፓርቲውን ውሳኔ በተመለከተ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የአረና ትግራይ ለዴሞክራሲና ሉዓላዊነት እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስተያየታቸውን ሰጥተውናል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጎዲና በሰጡን አስተያየት የብልጽግናን የሰላም ሀሳብ እንደሚደግፉ ቢገልጹም ተግባራዊነቱ ላይ ግን ጥያቄ እንዳላቸው ያነሳሉ። ዋና ጉዳይ እንግዲህ የኢትዮጵያ መንግስት ችግር ወይም የገዥው ፓርቲ ችግር የሚናገራቸው እና የሚሰራቸው አንዳንድ ጊዜ ስለምራራቅ ነው እንጂ በአንድ ችግሮችን ለመፍታት ወስኖ ከተንቀሳቀሱ በእኛ በኩል መጀመር፣ ድሮውንም ቢሆንም ምክራችን እሱ ነበር። ጦርነቱ በየትኛውም ሚዛን ለሁላችንም የማይጠቅም ነበር በዚህ ከገፉበት በነካጃ በአጠቃላይም በሀገሪቱ ውስጥ ያለሆነ የፖለቲካ ለመለው በሀቅ ለመለወጥ ተዘጋጁ የሚለው መዘጋጀታቸውንም በግልጽ ካሳ እኛ በደስታ እንቀበላለን። ትዝ ይል እንደሆን ከጠቅላይ ሚኒስትሩ ጋር መጀመሪያ በዚህ አፍሪካ ኢኮኖሚክ ኮሚሽን አጠራሽ ባደረው ስብሰባ አንዱ አጥብቄ የተናገርኩኝ ዎክ ዩር ቶክ የምትናገራቸው ስራ ላይ ለማዋል ሞክር አለበለዚያ ይቸግረሃል። የሚል ነበረ። ማለ ያሳለፍኩኝ መልክ አሁንም ቢሆን የምናገሯቸውን ነገሮች በስራ ከተረጎቡ ያምንፈልገ እሱ ነው። ውሳኔውን በተስፋ እንደሚመለከቱት የገለጹት የአረና ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይም እንዲሁ ከተፈጻሚነቱ አንጻር ጥርጣሬ አላቸው። እኛ ይህንን እንደ ገዢ ፓርቲ መሆኑ መጠን ይህንን ውሳኔ ሲያሳልፍ ወደ ተግባር ሊቀየር ይችላል ብለን ነው ምናስበው። በተስፋ ማየቱ ተገቢ ነው ብዬ ነው ማስበው። ግን ዞሮ ዞሮ ይህንን በተግባር ላይ የማዋላቸው ጉዳይ ደግሞ ሌላ ፈተና ነው የሚሆነው። ኢምፕሊመንቴሽኑ ምናልባት አስቸጋሪ ሊሆን ይችላል ብለን እንድንገምት ደግሞ ያስገድደናል ሁኔታዎችን ስናይ። ከውሳኔው ተፈጻሚነት አንጻር ላላቸው ጥርጣሬ አቶ ጎይቶም ምክንያታቸውን እንዲህ ያስረዳሉ። ምክንያቱም የተለያዩ ትክክል ያልሆኑ ናይሬሽኖች አሉ በኢትዮጵያ ውስጥ በጣም የተሳሳቱ ሆነው ግን በጣም ትላልቅ ምሁራን ወይም ትላልቅ ባለስልጣናት ስለሚሏቸው ስህተት ሆነው እያለ ብዙ ተከታይ ያላቸው የተሳሳቱ የተዛቡ ሕዝብ ለሕዝብ የሚያጋጩ ሀሳቦች አሉ። ለምሳሌ ለምዕራብ ትግራይ ማንሳት ይችላል ወልቃይት። እነዚህ አሁን ማነሳለህ ነገሮች ግራውንድ ላይ ኢምፕሊመንት ለማድረግ አሁን በጽግና የወሰነውን እንዲጋጭበት ሊያደጉ ይችላሉ። የኢዜማ የድርጅት ጉዳዮች ኃላፊ አቶ ዋሲሁን ተስፋዬ ደግሞ የትግራይን ጉዳይ በሰላም ለመቋጨት ብልጽግና ያሳለፈውን ውሳኔ ቢደግፉም የጦርነቱ ውጤት ሳይታወቅ ተደርጓል ያሉትን የአቋም ለውጥ እንደማይቀበሉ ተናግረዋል። እንግዲህ የጦርነት ከፍተኛ ችግር ውስጥ መጥቶን ሁለት የአንድ ሀገር ወንድማማቾች እርስ በርስ የማቴሪያልን የሰው ሀይልን ጉዳት እንዲደርስ ሆኗል። መንግስትም የሆነ ብልጽግና እንዳለው ይሄ ጦርነት የህሉና ጦርነት ነው። የለም ሰላም ምን ጊዜም ቢሆን ሁሉም ነገር በሰላም መጠናቀቅ አለበት እሱ የምናምነው ነው ግን ትላንትና የወሰድከው ከሆነ አቋምና ያጠፋሁን ሪሶርስ ያጠፋሁን የሰው ህይወት በምንድን ነው ማካክሰው ወይስ ያ ውጤት አምጥቷል የሚባለው ነገር ኤቫሌት ሳይደረግ የአቋም ለውጥ ማድረግ ተገቢ ነው ብዬ አላም ግን እንዳጠቃላይ ይህ ጉዳይ በሰላም መጠናቀቅ አለበት የሚለውን የሚቻል እስከሆነ ድረስ የምንቀበለውና የምናምንበት አቶ ዋሲሁን ከውሳኔው ጋር በተያያዘ ሌላ ጥያቄ የሚያነሳሉ ሜጋ ጀርባ እየተደረጉ መሆኑን እኛም እናውቃለን፣ እነሱ ያውቃሉ። አንዳንድ ንግግሮች እየተካሄዱ ነው ያሉት እና ወርስ ገዢ ፓርቲ ነው። ግን በፓርቲ ደረጃ በፓርቲ ጉባኤ ደረጃ መቶ ሚሊዮን ህዝብን የሚመለከትን ጉዳይ እንደ ራስ ጉዳይ ወስዶ ህዝብ ግንኙነቱ ሲሉ እንደሰማው አሉ የተባሉ አማራጮችን እንወስዳለን የተባለው እና ይሄ በጣም ትልቅ ሹ በጣም ብዙ የሰው ህይወት የጠፋበት ብዙ ሪሶርስ የባከነበት ሀገሪቷ የመፍረስ አደጋ ላይ ጫፍ የደረሰችበት አጀንዳ ነው። ይሄ አጀንዳ አይደለም። ይሄ አጀንዳ በአንድ ፓርቲ ከሄድም በአንድ ፓርቲ ላይ ብቻ ውሳኔ የሚሰጥበት አይደለም። የመቶ ሚሊዮን ህዝብ አጀንዳ ነው እና ብልጽግና ሀገር የሚመራ ፓርቲ ቢሆንም የመቶ ሚሊዮን ህዝብ አጀንዳ በፓርቲ ሌቭል ብቻ በፓርቲ ፕላትፎርም ውሳኔ ማሳለፍ አይችልም። የአረና ምክትል ሊቀመንበር አቶ ጎይቶም ግን የተለየ አስተያየት አላቸው። ብልጽግና ብቸኛ በፓርላማ ውስጥ የሚገኝ ወይም ደግሞ በጣም ዶሚናንት ነው። ስለዚህ ይህ ውሳኔ የመንግስት ውሳኔ አድርገህ መውሰድ የሚቻልበት ሁኔታ አለ። ምክንያቱም እዚህ የተወሰነውን እዛ አይወሰንም ብለህ እንትን ማለት አይቻልም። የኢትዮጵያን መንግስት በመምራት ላይ የሚገኘው ብልጽግና የሌሎችን ሀሳብ ለመቀበል ዝግጁ እንዳልሆነ በመግለጽ በሀገሪቱ ለተፈጠረው ቀውስ ይህን እንደ አንድ ምክንያት የሚያነሱት ፕሮፌሰር መረራ ጉዲና ሀሳባቸውን እንዲያብራር ተዋል። እስካሁን ድረስ የምንሰጣቸው አስተያየቶች እየተቀበሉን አይደለም። ለምሳሌ በኮሮና ጊዜ አንድ ዓመት ጭማሪ ሲወስዱ ጥቅም ግጭት ስለሚያመጣ ብቻችሁን የአንድ ዓመት ለራሳችሁ አትስቶ ብለናል። ማራጫችን ሰባት ገጽ ለጠቅላይ ሚኒስትሩ ቢሮ አስገብተን ነበር። ከዛ በኋላ ደግሞ ይሄ ጦርነት የሚገፋበት አይደለም ብለን የምንችለው ሞክረናል። ተገፋበት፣ ጦርነቱ ተፈጠረ በኋላ ሁሉ እልቂት እና ጃገቶ ሀብት ሳይሆንም አቁሙ ብለን ሞክረናል። እኛ የተለየ የህይወት ፍቅር እንደነበረን እንዳውም አንዳንዶቹ እጁውን ከሌሉን ሞከሩ። ትናንት የተወሰነ የተነገረው እውነት ከሆነ እኛ ላለፉት አራት አመታት ስንል ወደ ነበረው ልንሄድ ነው። ኢትዮጵያ በሀገሪቷ ያላየችው እልቂትና ጥፋት ከደረሰ በኋላ እንግዲህ እሱን ከተሳካልን ወደዛ ይሄንን ነው፣ እና ይሄንን ሁሉም መገንዘብ አለበት ማለት ነው። በዩ ፓርቲም የራሱን ጭፍን ጉዞ ብቻ ሳይሆን ሌሎቹንም ለመስማት መታደል አለበት። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ በብልጽግና ፓርቲ ጉባኤ መክፈቻ ላይ ባደረጉት ንግግር ፓርቲያቸው የተፎካካሪ ፓርቲ አባላትን በመንግስት ካቢኔ ውስጥ ማካተቱን እንደ አንድ ስኬት ቆጥረው በቀጣይነት የተፎካካሪ ፓርቲዎችን ተሳትፎ እንደሚያሳድጉ መናገራቸው ይታወሳል። ኢትዮጵያ አሁን ላይ ሶስት መሰረታዊ ጉዳዮች ያስፈልጓታል የሚሉት የኦፌኮ ሊቀመንበር ፕሮፌሰር መረራ ብልጽግናን ጨምሮ ለሁሉም የፖለቲካ ፓርቲዎችም መልእክታቸውን አስተላልፈዋል። አንደኛው ሰላምና መረጋጋትን ኢትዮጵያ ከምን ጊዜም በላይ ትሻለች። ሁለተኛ ዲሞክራሲ በዚህ ጉዳይ ላይ ከብልጽግና ፓርቲ ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት አልተሳካም። ከትግራይ ክልል በተጨማሪ በሌሎችም የኢትዮጵያ አካባቢዎች ያሉ ግጭቶችና አለመግባባቶችን በመፍታት ሀገራዊ መግባባትን ለመፍጠር ታስቦ ሊካሄድ የታቀደውን ሁሉን አካታች ሀገራዊ ምክክር በተመለከተም የየፓርቲዎቹ አመራሮች አስተያየታቸውን ሰጥተውናል። ግለሰቦቹ በዚህ ጉዳይ ላይ ያነሱትን ሀሳብ የሌሎች አካላትንም ሀሳብ በማካተት በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ኬኔዲ አባተ። አዲስ አበባ ኬኔዲን አመሰግናለሁ። ይህ በእንዲህ ያለ የብልጽግና ፓርቲ የትግራይ ሕዝብ ችግሮችን ለመፍታት አለው የተባሉ የሰላም አማራጮችን ሁሉ እንደሚጠቀም ማስታወቅን በመጥቀስ የትግራይን ክልል በማስተዳደር ላይ ያለውን መንግስት ምላሽ የጠየቅናቸው በውጭ ሀገራት የትግራይን መንግስት ወክሎ የሚንቀሳቀሰው ኮሚቴ አባል የሆኑት አቶ ዮሐንስ አብርሃ ይህንም መልሰዋል። ሲጀምር ወደዚህ ጉዳይ ያስገባን አሁን በስልጣን ላይ ያለው አካል ነው እንደሚታወቀው የትግራይ ህዝብም የትግራይ መንግስትም ለጦርነት ተዘጋጅተ አያውቁም። ጦርነትም ሰጥቶ አያውቁም። ሁሌም ሰላም ስንል ነበር የነበር ነው። ወደዚህ ገፍቶ ያስገቡን በግድ እንገዛቸዋለን እንጨፈልቃቸዋለን ብለው ነው ወደዚህ ጉዳይ ያስገቡን። ስለዚህ መጀመሪያውኑ አንቺው ታመጪው አንቱ ታመጪው እንደሚባለው እኛ ምንም አላደረግንም። እናንተ ራሳችሁ የለኮሳችሁትን እሳት ነው አሁን ችግር ውስጥ እየከተተ ያለው ሰው የሚለው ነው። ሁለተኛ ግን፣ ሀብታሙ አሁን በሚዲያ ላይ እንደዚህ ብለው ያወራሉ ከእሳቸው ጋር ተሰብስቦ የስራ አስፈጻሚ አባል የሆነው ሰው ወደ ትግራይ አንዲትም እህል እንዳታልፍ ጥርቅም አድርገን እንዘጋለን ብሎ ሲያወራ፣ ለምን እንዲህ ያህል ካልተባለም እያጨበጨቡ እየሾሙት ነው ያየ ናቸው። ሶስተኛ በሚዲያ እንደዛ ይላሉ። በተግባር ደግሞ ግን ወደ ትግራይ አካባቢዎች በአፋርም ሆነ በአማራም ሆነ ወታደር እየፈሰሰ ነው ያለው። አሁንም ተጨማሪ ሰልጣኝ ወደ ማሰልጠኛ እየገባ ነው ያለው። መሳሪያ እየተሸመተ ነው ያለው ከውጭ ይህንን የሚደረገው ሌላ ጠላት መጥቶ ከጠላት ጋር ልትዋጋ አይደለም። ትግራይ ከዚህ በፊት ደቀዋል መልሰ ደግሞ እስከ መጨረሻው ለማድቀቅ የሚደረግ ዝግጅት። እንደዛ በትክክል ቢሆን ኖሮ ቢያስቡት ኖሮ ቀላል ነው። አስራ ስድስት ወራት ተዘግቶ ትግራይ ህዝብ በረሃብና በበሽታ እያለቀ ነው። ይህንን እንኳን መፍታት አልቻለም። ቶ የሰላሙን የሌላውን ዲስኩርን ቶ እና በመሬት አልገባ ሲል በአውሮፕላን እናስገባ ብለው ዩኤስኤድን የዓለም የምግብ ድርጅትን ሲለምኑ መንግስት ይህንንም መፍቀድ አልቻለም። ይህንን ሳያደርግ ሀገር እንደ ሀገር ህዝብ እንደ ህዝብ ክልል እንደ ክልል ዘግቶ ጥርቅም አድርጎ ያለን መሪ ወይም ደግሞ አመራር ሰላም እንፈልጋለን ቢል ለሚዲያ ኮንሳምፕሽን ከመሆኑ ውጪ ሌላ የሚታይ ነገር የለም። እኔ ግን ሁሌም እንደምለው የትግራይ ህዝብም እንደሚለው ትግራይ ሰላም ይፈልጋል። የትግራይ ህዝብ ሰላም ይፈልጋል። ሰላም ብሎ የመጣ ሁሌም እጁ የተዘረጋ ነው። እስካሁን በፊትም እናደርግ ነበረ። በዚሁ መግለጫ ላይ በትግራይ በኩልም የትግራይ ጦር የራሱን ዝግጅት እያደረገና ለሌላ ጥቃትና ለሌላ ዘመቻ ዝግጅት እያደረገ እንደሆነም ተጠቅሷል። በእርግጥ ከዚህ በኋላስ መልሰው ወደ ጦርነት የመግባት ዝግጁነት አለ ወይ? በትግራይ ክልል ጦር በኩል የብልጽግና መንግስት እያደረጋቸው ከሚገኙት እንቅስቃሴዎች አንዱ የውሸት ትርክት ለዓለም ማህበረሰብ ማስተላለፍ ነው። በቅርቡ ጊዜ የጀመራቸው የሾት ትርክቶች አንዱ ወደ ትግራይ እህል እንዳይገባ የትግራይ ኃይሎች እየከለከሉ ነው። ትግራይ እንደገና መልሶ ጥቃት ለመፈጸም ዝግጅት እያደረገ ነው። በትግራይ አመራሮች መካከል ልዩነት ስለተፈጠረ ከማን ጋር ነው የምናወራው፣ የምናወራው የምንደራደረው አካል የለም፣ ምክንያቱ ተለያይተዋል የሚሉ እነዚህ መሰረት ያደረጉ ትርክቶች ለኤምባሲዎችም፣ ለዓለም አቀፍ ማህበረሰቡን በማስተላለፍ ላይ ይገኛሉ። የብልጽግና መንግስት ይህንን የሚያደርገው በትክክል የዛ ግልባጭ እሱ እያደረገው ያለውን ለዓለም ለማሳየት ነው። በውሸት ማለት ነው። መንገድ ዘግቶ አላሳልፍ ያለው እሱ ራሱ ብልጽግናና የእሱ ተላላኪ የሆነው አፋር ላይ ያለው አማራ ላይ ያለው ኃይል ነው። ዝግጅት እያደረጉ ያሉት ቅድም እንዳልኩ አሁንም መሳሪያ እየተገዛ ነው፣ እየተሸመተ ነው። በደብረ ዘይትም በባህር ዳርም የአየር ልምምድ እያደረጉ ነው። ይህንን እናውቃለን በትክክል ሰላም የማይፈልገው በትክክል ሁኔታውን እንዲረጋጋ የማይፈልገው አዲስ አበባ ያለው መንግስትና የእሱ ተባባሪዎች ናቸው፣ የኤርትራንም ፕሬዚዳንት ጨምሮ ማለት ነው። ስለዚህ በእኛ በኩል አሁንም ለሰላም ዝግጁ ነን እያልን ያለ ነው። ዝግጁ መሆናችንም በተግባር አሳይተናል። ይዘናቸው ከነበሩት መሬቶች ወደ ኋላ ተመልሰን ግልጽ የሆነ ደብዳቤ ለተባበሩት መንግስታት ጽፈን ይህንን ጆሮ ዳባ ልበስ ብሎ ያለፈው አዲስ አበባ የተቀመጠው አካል ነው። ይህንን የዓለም አቀፍ ማህበረሰቡ ሊያውቅ ይገባል ማለት ነው። አቶ ዮሐንስ አብርሃን አመሰግናለሁ። የትግራይን ጦርነት የጀመረው ህዋት እንደሆነ የሚናገረው የኢትዮጵያ መንግስት ቀደም ሲል የተደረጉ የሰላም ጥረቶችን ሳይቀበል መቅረቱን፣ ትግራይ ውስጥ ይገኙ በነበሩ የመከላከያ ሰራዊት አባላት ላይ ወገን ለይቶ ጥቃት መሰንዘሩን፣ በኋላም ጦሩን በሰብአዊ ምክንያቶች ከትግራይ ማስወጣቱን፣ ህዋት በአጎራባሽ ክልሎች ላይ ወረራ መፈጸሙን፣ በያዛቸው አካባቢዎችም ውስጥም ታጣቂዎችን መደምሰሱን ወይም በኃይል ማስወጣቱን ደጋግሞ ሲገልጽ ተሰምተዋል።